የአፍሪካ ህብረት በ2063 አሳካቸዋለሁ ብሎ ያስቀመጣቸውን አጀንዳዎች አተገባበር በአመት ለሁለት ጊዜ በሚያከናውነው የመሪዎች ጉባኤ ገመግማል። አራቱ ዋና ዋና የአህጉሪቱ ጉዳዮች የውይይቱ መነሻ መሆናቸውን የተናገሩት የኦክስፋም ኢንተርናሽናል የፓን አፍሪካ ዳይሬክተር አፖላስ መዋፉር የአህጉሪቱ ስደተኞችና ሀገር አልባ ዜጎች የፍትህ መስፈን ጉዳይና ሌሎችን በስፋት የተወያዩባቸው እንደነበሩ ተናግረዋል። በአፍሪካ ውስጥ ስድስት ሚሊዮን ያህል ህዝብ ከቀዬው ተፈናቅሏል። እነዚህን ዜጎች ለመንከባከብ የሚደረገው ስራም እዚህ ግባ የሚባል አይደለም። ሕፃናት ይደፈራሉ፣ ነገር ግን ማንም ምንም ሲያደርግ አይታይም። ስለሆነም በስደት ላይ የሚገኙና የተፈናቀሉ ህጻናትና ሴቶችን ለመጠበቅ የተሻለ ፖሊሲና ፕሮግራም ያስፈልጋል። ሶስተኛው የተነጋገርንበት ፍሬ ነገር ድንበር ተሻጋሪ ፍትህን ማስፈን ነው። በአፍሪካ ምርጫዎች ቢከናወኑም ሂደቱን ተከትሎ የሚከሰቱ መፈናቀሎች አሉ። ይህም የውይይታችን ሌላኛው ፍሬ ነገር ነው። አፍሪካ ህብረት በ2020 አህጉሪቱን የጥይት ድምፅ የማይሰማባት አድርጋለሁ በሚል ርዕይ አስቀምጦ እየሰራ ይገኛል። ነገር ግን የምርጫ ሂደትን ተከትሎ የሚፈጠር ነውጥ ይህንን ለማሳካት እንቅፋት እንደሆነ በውይይቱ የተሳተፉት የተግባቡበት ጉዳይ መሆኑን ለዲደብሊዩ ተናግረዋል። ብዙን ጊዜ ምርጫዎች ይካሄዳሉ። ወጣቶች እንትን ይሰጣሉ፣ ድምፅ ይሰጣሉ። ግን ለሰጡት አካል የተቀበሉት አካል የወጣቶቹን ድምፅ አይሰሙም። ማለት ወጣቶችን እንዲሰሩ ወጣቶችን እንዲያበረታቱ እንዲያበቁ የሚያደርጉበት መንስኤ የለም። ይህንን ሁሉም የነበሩት ጉባኤተኞችም የተስማሙበት ነው። ይህም መቆም ያለበት ህብረቱ ላይም በቀጣይ ማሳደር የምንፈልገው ጫና ነው ሲሉ ሚስተር አፖላስ መዋፉር አስታውቀዋል። ማዕከላዊ አፍሪካንና አፍሪካውያን ዲያስፖራዎችን ጨምሮ አፍሪካውያን ከአራቱም አቅጣጫ ተሰባስበው በአዲስ አበባ እየተወያዩ ናቸው። ከጉባኤው አዘጋጆች አንዷ የሆኑት የፓን አፍሪካ ሲቲዝን ኔትወርክ ዋና ዳይሬክተር ኦቺንግ ኦኬና አፍሪካ ህብረት በሚቀጥሉት ሃምሳ ዓመታት ልናያት የምንፈልጋትን አፍሪካ የሚያመላከት ርዕይ 2063 የተባለ አጀንዳ ቀርጻ እየሰራች ነው እናም እንደ አህጉሩ ዜጋ ያች የምንፈልጋት አፍሪካ የት ላይ ነች ብለን እየጠየቅን ነው። ልናሳካት የምንሻትን አፍሪካስ ለማየት ምን ያህል ይቀረናል? እናም የዚህ ጉባኤ የመጀመሪያው ዓላማ ከዜጎች አንጻር የምንፈልጋትን አፍሪካ ለማግኘት በትክክለኛው መንገድ ላይ ስለመሆናችንም ህብረቱን መፈተሽ ነው። if indeed we are on the right path towards getting the africa that we want. The refugees we are not getting the same treatment like the nationals. ለዚህም ነው ስደተኞች የተገለልነን የምንለው፣ ምክንያቱም ሁሉም ዘንግተውናል ብለን ስለምናምን ነው። እናም አሁን ኢትዮጵያ እየወሰደቻቸው ያለው የለውጥ ጅምር የመላ አህጉሪቱ ሆኖ እንዲተገበር ሰላሳ ሁለተኛው የአፍሪካ ህብረት የመሪዎች ጉባኤ ላይ የውይይታችን ጭብጥና ግኝት በመያዝ ተግባራዊ ለማስደረግ እየሰራን ነው ሲሉ የኦክስፋሙ ተወካይ ለዲ ደብልዩ አረጋግጠዋል። የኢትዮጵያ መንግስት ብዙ ማሻሻያዎችን እያከናወነ ነው። በዚህም መላው የአፍሪካ ህዝብ ደስተኛ ነው። በአህጉሩ መንግስታት እንዲተገብሩት የምንሻው እርምጃም ይህንኑ ነው። አፍሪካ ህብረት ለአህጉሪቱ ቅድሚያ የሚገባትን የዲሞክራሲና የመልካም አስተዳደር የማስፈን ጥያቄዎችን ብሎም አካሄዱን ስልታዊ በሆነ መልኩ እንዲያደርግ መደገፍ የውይይቱ የመጨረሻ ግብ መሆኑንም ለማወቅ ችለናል። ለዲ ደብልዩ ለተጠናቀረው ዘገባ ሰለሞን ሙጬ ነኝ ከአዲስ አበባ።